ኤስቢኤስ ሬዲዮ. ከኤስቢኤስ ሬዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሀሪክ ሊጎብኙ ደራሲ አበራ ለማ እንኳን ወደ ኢትዮጵያ በሰላም መጣህ ብዬ ልጀምር እንኳን በሰላም እናንተም ጠበቃችሁኝ አመሰግናለሁ። የኤስቢኤስ አውስትራሊያ ሬዲዮ አድማጮቻችንም እዚህ ሀገር ቤትም ውስጥ ያሉት እዛም ውጭም ያሉት ማለት ነው። ያለውን ሁኔታ መረዳት እንዲቻላቸው ከኖርዌይ በቅርቡ ተመልሰሃል እና አመጣጠህ እንዴት ነበረ? አሁን ያለው እንግዲህ ወቅታዊ ሁኔታ የኮሮና ጉዳይ የሚነሳበት በመሆኑ ኢትዮጵያ ደግሞ ወደ አገር ውስጥ የሚገቡ ኢትዮጵያውያንንም ይሁን ሌሎቹ ዜጎች ወደ ኳራንታይን እንዲገቡ አስገዳጅ ጋር አውጥታለች፣ እና እንደው ከዚህ አኳያ አሁን ያለህበት ሁኔታ ምን ይመስላል? መቼ ነበር ወደ ኢትዮጵያ የገባኸው ከሚለውን ጀምር እስኪ አሁ ኢትዮጵያ ሶስት ሳምንት በፊት ነበረ ለመምጣት ቡክ አድርጌ የነበረው ከኖርዌ ኦስሎ ማለት ነው። ግን ስድስት ጊዜ ነው ካንስል የሆነው እንትኑ ፍላይቱ፣ ምክንያቱም የኢትዮጵያ አየር መንገድ ኦስሎ ድረስ ይመጣ ነበረ። አሁን ተቋርጧል በዚህ በኮሮና ቫይረሱ ችግር ምክንያት እና ቢመጣም ከስዊድን ስቶክሆልም ነው የሚመለሰው። እዛ ያገኙትን ሰዎች ይዞ ይመለሳል። እኛ ደግሞ ከኦስሎ በሌላ አውሮፕላን ስቶክሆልም አርላንዳ ኤርፖርት ሄደን ከዛ ነው ተሳፍረን ወደዚህ የምንመጣው። ያም ሆኖ አውሮፕላኑ ሊመጣ አልቻለም እና ለስድስት ጊዜ ሰርዞብን በረራው። መጨረሻ ላይ መጣ። ባለፈው ቅዳሜ ገባ። እሑድ ዕለት ወደ ስቶክሆልም የሄድኩ አውሮፕላኑ ያዝኩ ወደ ኢትዮጵያ ጉዞ ጀመር ነው። የፋሲካ ዕለት ማለት ነው። ከዚያ እሑድ ሌሊቱን ስንጓዛ ድረስ ሰኞ ጠዋት አዲስ አበባ ገባን። አዲስ አበባ ስንገባ ያው ኦልሬዲ አንዳንድ ዜና ማሰራጫዎች ስንከታተል ስለነበረ ኤርፖርት ላይ ሊገጥመን የሚችለውን ነገር ነ ልቡና ዝግጅቱ ስለነበር ምንም የሚያደናግርም ግራ የሚያጋባም ነገር አልገጠመኝም። እርግጥ ትርምሶች አሉ እንዲሁ ከዛ እዛ ሂድ እዚህ ይላል ማስታወቂያም እንዲህ ተለጥፎ የፖሊሱ ቢሮ የት ጋ ነው የዚህኛው ኦፊስ የት ጋ ነው የሚለውን በደንብ ሌብል አድርገው ለማየት ያስቸግራል። ሰው በጠቋሚ ኃይል ነው የምትሄድበት ከአንዱ ወደ አንዱ ቢሮ እና እንደሱ ሆነና ብቻ ጨርሰን እኔ የመረጥኩትን አንድ ሆቴል እዛው ስቶክሆልም ነው ሆቴል የመረጥነው። ካልመረጣችሁ ሆቴል ካልያዛችሁ አትበሩም ነው የኢትዮጵያ አየር መንገድ ህግ እዛ ያለው። አይ ቲንክ በሌሎቹም ሀገሮች ላይ እንዲህ ያለ ህግ የሚጠቀሙ መስሎኛል። የኢትዮጵያ አየር መንገድ ተቋም ሰዎች ምርጫ ከሰጣችሁን መልካም ነዋል። ምርጫ መጣ። እኔም አንዱን የተሻለ ነው ይመጥነኛል ያልኩትን ሆቴል መረጥኩ። ሌሎቹም መረጡ። ተነስተን ያው ወደ በረራ ውስጥ ገባን። መጣን። ወደ ሆቴሉ የሚወስደንም ሰርቪስ እዛው ኤርፖርት ጠበቀን። ወደ እንትኗ መጣን ወደ ሆቴሉ ገባን። አልጋችንን ተመዝግበን ገባን፣ ቦታ ያዝን። ሰዎቹ ትሁት ናቸው። ከሪሴፕሽን አካባቢ ያሉ ጀምሮ በስነ ስርዓት ተቀበሉን። ግርግርም ችግርም አልነበረም። አልጋችንን ያዝን። ሁሉም ነገር የጠበቅን ያው፣ ምሳ ደረሰ። መጀመሪያ ምሳ ስርዓት እንዲህ እያል፣ በማግስቴውም ስንመለከት አንዳንዶቹ ጭንብል ሳይኖራቸው እንዲህ የሚመጡም አሉ ጓንትም ሰዓት አልቆ የሚመጡ አሉ። አጥልቀውም የሚመጡም አሉ። ጭንብል የሚያደርጉም አሉ፣ ማያደርጉም አሉ። ይሄ ቡራ ቡራ የሆነ ነገር ሆነ እና እንደ እዚች ጋራ አንድ ላቋርጥህና፣ ብቻህን ነው የመጣኸው ወይስ ከቤተሰብ ጋር ነበር የመጣኸው? እኔ ብቻህን ነው የመጣሁት። በጣም ጥሩ። እንግዲህ ከኤርፖርት ልየታ በኋላ ወደ ሆቴል ሄደህ ነበረ ትላንትና፣ በሶሻል ሚዲያ ወይም በፌስቡክ ገጽ ላይ አስነበብከን በነገራችን ላይ ኳራንቲን የሚለው ነገር ትርጓሜው እዚህ ኢትዮጵያ ውስጥ የተለያየ አይነት ስያሜ እየተሰጠው ስላለ እኔ እናንተ አሁን በምናወራበት ጊዜ ከፊሉ ልየታ ይለዋል፣ ከፊሉ ለይቶ ማቆያ ቦታ ይለዋል፣ ከፊሉ ወሸባ ወይም ውሸባ ይለዋል እና እንደ አንተ ያው እንግዲህ እንደ ደራሲነት የትኛው ነው በትክክል ሊገልጸው የሚችለው ትላለህ? በጣም ጥሩ ጥያቄ ነው። በትክክል የሚገልጸው ወሸባ ነው። ወሸባ አዲስ ቃል አይደለም የጥንት ነው። ድሮ ኢትዮጵያ ውስጥ ብዙ አይነት ወረርሽኞች መጥተው ገርተው ሕዝብ ፈጅተው ከብት ፈጅተው ሰዎችን ህይወት በልተው አልፈዋል። ሄዳር በሽታ የሚባለው የስፔን ፍሉ የሚሉት አለ እንትኖች ፈረንጆቹ የሚሉት አይነት እንግዲህ ሄዳር በሽታ ብለውታል። ይህንን በሌላ ቋንቋ በዛ ወቅት በህዳር ሚካኤል አካባቢ ላይ ገኖ ስለተነሳ ነው እንትኑ ለማሳለፍሱን ተያይዘው ህዳር ይታጠናል የሚባለውም ባህል እሱ ባህሉ የህዳር መታጠም በዛ ቀጥሏል። ሌላው ይሄ ፈንጣጣ አለ፣ ኩፍኝ አለ፣ እንደዚህ የመሳሰሉ ወረርሽኞች አሉ። እንደ ወረርሽኝ ነው የሚመጡት ኤፒደሚኮች ናቸው እነዚህ በሙሉ። ከመጣ አንድ አንድ ቀበሌ ወይንም አንድ እንደው እንዳለ እንደው አውራጃውን ይፈጀዋል። በዚያን ጊዜ ሰዎች በበሽታው እንዲህ ሲለከፉ ወዲያው ወስደው ወሸባ ነው የሚያስገቧቸው። ኳራንቲን ያስገቧቸዋል ማለት ነው። ለብቻቸው ተገለለ ቦታ ውስጥ ያስገቧቸው እና አያከሌት ሄደ ሲባል ወሸባ ገብቷል አሞት ይባላል። ይሄ መጣው በሽታ በቃ ምን ይሆናል? ያ ሰውዬ እዛው ለብቻው ይሆንና መድኃኒት ነው የተባለ ነገርን ያቀብሉታል። በር ላይ ነው የሚያደርጉለት። ምግቡንም ውሃውንም በር ላይ ያደርጉለታል። አይጠጉትም እንደምንም ብሎ መድኃኒት የተባለውንም እየወሰደ ምግብም መጠጡንም የሚጠጣን ውሃም እየወሰደ ከበሽታው ጋር ይታገላል። አሸንፎት፣ ከወጣ ሰላም ሆኖ ድኖ ከወጣ እድለኛ ነው። ያለበለዚያ በዛው ይቀራል። በጣም የሚገርም ነገር ነው። ናትናኤል ፒርስ የሚባል ሰው አለ። እንግሊዛዊ ደራሲ ነው። እማ ተጓዥ ነበረ አለም ውስጥ የሚዞር እና ኢትዮጵያ ውስጥ መጥቶ ወደ ሀያ ዓመት የተቀመጠ ሰው ነው። ብዙ ዓመት የቆየ ነው። እሱ የጻፈው መጽሐፍ አለ። እዛ ላይ ትግራይ ውስጥ ነበር እሱ የቆየው። በዘመነ መሳፍንት ነው እማወራልህ። እዚያን ጊዜ እዛ ሲኖር የፈንጣጣ በሽታ ገባ። የፈንጣጣ በሽታው ትግራይ ውስጥ እንዳለ እምሽክ አደረገ። ኦሮሚያ ክልል ውስጥ መጥቶ ኦሮሞ እንዳለ ብዙ ፈጀ እያለ ደጋግሞ ደጋግሞ የጻፈው ነገር አለ። ተደጋግሞ ይታየ ነበረ ወረርሽኝ እንደነበረ እዛ ላይ ያስቀመጠውን ቅርብ ጊዜ ያነበብኩትን አስታውሳለሁ፣ ለአጠና ፒዩስ የጻፈውን እና ሰዎቹን እንግዲህ የሚያደርጉት ያው ለብቻ በማግለል ከሌላ ጋር ንክኪ እንዳይኖራቸው። ለምን ተጋቦት ስለሚመጣ ነው። ተጋቦት እንዳይመጣ ለብቻ ሰውየው ተቀምጦ እጣ ፈንታው እድል ፈንታው ነው የሚወስነው ማለት ነው። በመዳን ባለመዳን ባህል መድኃኒትም የለም በዛ ዘመን የታወቀ ይሄ ነው እሱ መድኃኒት የሚባል ሙከራ ግን የሽንኩርቱ ምኑ ምኑ፣ አሁን እኛ የምንሞክረው በአሁን ሰዓት ለኮሮና ብለን የዛ ጊዜ የሚሞክሩት የነበረ ነው እና ለዚህ ለኮንፋይንመንት ወይ ለኳራንቲን ጥሩ መገለጫው የሚሆነው እንዳልኩት ወሸባ የሚለው ቃል በትክክል ይሠራል እንጂ አግልሎ ማቆያ ምናምን የሚለው ይሄ ዝም ብሎ የእርባታ ቃላት ጋጋታ ነው። ይሄ ዋጋ የለው። እሱ አይጠቅሰውም። መልካም እንግዲህ፣ በትርጓሜው ላይ አንተም ትላንትና በፌስቡክ ገጽህ በጻፍከው መሰረት እኛም እና የተለያዩ ጋዜጠኞችም ሼር ባደረጉት መሰረት ወሸባ ብለህ ጽፈህ ስለነበረ እኔም ከሌሎች ደራሲያንም ከሥነ ጽሑፍ ባለሙያዎችም ለመረዳት እንደሞከርኩት ወሸባ የሚለውን እኔም የምቀበለው ሀሳብ ነው። እንዲያውም በቅርቡ ደግሞ ደራሲያ ለመለኮት መዋዕል በደንብ አድርጎ አንድ ቴሌቪዥን ጣቢያ ጋር በነበረው ቆይታ ሲገልጸው ነበረ። በርከት ያሉ ንጹህ ሰዎች ወሸባ በሚለው ይስማማሉ። ስለዚህ አንተም ያንን ተስማምተህበት ስለነበረ ነው ጥያቄውን ማንሳቴ። ወደ ነበረው ሁኔታ እንመለስ። እንግዲህ ያለው ነገር በሆቴል ውስጥ በነበረ ሁኔታ ቅሬታዎችን አንስተህ ጽፈ ነበረ። ጥንቃቄ ያስፈልጋል። ከጊዜው ጋር ሊሄድ የሚችል ነገሮችን እያየሁ አይደለም። እንዲያውም ዶክተሩ በራሱ እስከ ስራ መልቀቂያ የሚያደርስ ቅሬታ አሰምቷል የሚልም ነገር ብለህ ስለነበረ ምንድን ነው የተፈጠረው? አሁንስ ምንድን ነው ያለው? አሁን እንግዲህ ይህንን አየን። ይሄ ያለ ጓንት ሲመጡ፣ ያለ ጭምብልም ደግሞ እንደዚሁ ሰርቭ ሲያደርጉ እንዴ! ይሄ ነገር ትክክል አይደለም። ለምንድን ነው እንዲህ የማታደርጉት ምናምን ብለን አንዳንድ ሰራተኞችን ይሄ ጠየቅኩኝ። ምንም የማሳልፈው ነገር አልነበረም። አይ ስለሌለን ነው ያሉኝን ከራሴ አንስቼ ሰጠሁኝ። ከዛ ይዤ የመጣሁትን ጓት ምናምን ሰጠሁኝ። በሉ በዚህ ተጠቀሙ፣ ለጓደኞቻችሁም ይሄን ስሩ እንጂ እንዲህማ የሆናቸው አትምጡ ይሄ ተጋቦትን ያመጣል በሚል እነሱም አመስግነው ሄዱ። ከዚያ ለዶክተሩንም ነግሬዋለሁ ከትናንት ወዲያ ይሄ እነዚህ እይታ የሚያሳዩ ያለ ጥንቃቄ ያለ ማስክ እና ያለ ጓንት ይሄ ከጤና አኳያ ትክክል አይደለም። ምክር ትሰጣለሁ። የዚህ ቋሜ ዶክተር ነው ወይ ምንድን ነው ናም ብዬ አነጋገሩት። አሁነ የሰጣለሁ አይሰሙኝም። እንዲ ነው እንዲህ ነው አለ እሱ አይ የመስማት ያለ መስማት አለ። ይሄ በከፍተኛ ደረጃ ትኩረት ምትሰጡበት የሚገባ ነገር ነው። አሁንም በደንብ አድርገ ትኩረት ሰጥተህ ማስተማር አለባቸው። አዌራንስ የለም ልቃት ከሌሉ ማለት ዶክተሩ ማለት እናንተ ወሸባ ውስጥ ያላችሁትን በሆቴሎች ወሸባ ውስጥ ያላችሁትን ሁኔታ የሚቃኝ የሚከታተል ዶክተር ነው የተመደበ ዶክተር ነው። አዎ የተመደበ ነው እና አልኩት። እሺ ምን ሻይሉም አይሰሙም ብሎ ሄደ፣ ብቻ ሄደና፣ በማግስቴው ትናንትና መጣ። ትናንት ሲመጣ ነገረኝ። ይቅርታ ብልብል አልሰማ ብለውኛል እና ም ያነሱትን ሌሎችም እዚህ ማነጋግራቸው እንደ እርሶ ወሸባ የገቡት ሰዎች ተመሳሳይ ነገር ነው እያነሱብኝ ያሉትን፣ ይህን ሆኖ አንስቼ ብነግርህ አልሰማኝ ስላሉ እኔ እዚህ ሆቴል ውስጥ አልሰራም ብዬ መልቀቂያዬን ለቀጠረኝ መስሪያ ቤት አቅርቢያለሁ። እኔ ወደ ሌላ ጋር ሂጄ እሰራለሁ። ሌላ ሰው ደግሞ እዚህ ይመድባል ድርጅቱ። እና ይህን ላሳውቆት ብዬ ነው አለኝ አይ አብረህም ብትቆይ ኖረው ጥሩ ነው። ከሄድክም እንግዲህ አዲስ የሚመጣውም ሰውዬ ይህንኑ አውቆት ቁጥጥር ማድረግ አለበት። ቀላል ነገር አይደለም። ይሄ እኛ ከሕይወት እና ሞት ጋር ነው የምንታገለው እዚህ ተቀምጠን። ኖርዌይ ወይ እኔ ወር በላይ ቤቴ ተቀምጫለሁ፣ ያው ወሸባ ተቀምጫለሁ እና በሰላም የከረምኩት ሰውዬ እዚህ መጥቼ ኢንፌክትን መሆን የለብኝም እዚህ መታመም የለብኝም እና አሁን ይሄን ስናገር ለራሴም ደህንነት ለአካባቢም ላለው ህዝብ ደህንነት ለሁሉም ህዝብ ጤና መሆን ምክንያት ጭምር ነው የምናገረው። እና በል ደህና ሆኖ አልኩት እሱ ተለየው። እና እኔ ቀጥታ ብቻ ፌስቡክ ላይ ያቺን ማስታወሻ አጻፍኩኝ። እና ዛሬ ደስ የሚለው ነገር ያን ፌስቡክ ላይ ነው ያስቀመጥኩትን የሆቴሉ ባለቤት አዩት። አይተውት ደውለው አነጋገሩኝ ያስቀመጧቸው ነገሮች በጣም ሚዛናዊ የሆነ አንድ የጨዋሰው መልእክት የሚያስተላለፉት ለሁላችንም አስተማሪ ነው። እኛ ማቴሪያል እየገዛን እንሰጣለን። ነገር ግን አንደኛ በባህል ያለመለመድ ጉዳይ፣ አዲስ ነገር ሲመጣ ቶሎ ያለመቀበል ችግር አለ። ሰራተኞቻችን ጋር አንዳንዶቹ እዛ ኪችን ውስጥ የሚሰሩት ፊታቸውና ፍጫቸውን ሸፍነው በማስኩ ለመስራት ሙቀቱ ገደለን ይላሉ። አልቻልነውም፣ ታፈን፣ ትንፋሽ አጣን እያሉ እሱ ለማስወገድ ይሞና ለማብሰል ይሞክራሉ። አንደኛ ብዙ ሰው ነው ያለን ሆቴል ውስጥ ያረፈው። ለዛ ሁሉ ቁርስ ማቅረብ አለ፣ ምሳ ማቅረብ አለ፣ ራት ማቅረብ አለ። ሩጫ ነው እንጂ ፋታም ይሰጥ አይደለም እና ይሄ አፍኖን ነው እየተቸገርን ነው ብሎ ይሉናል። አንዳንዱ ደግሞ ሰራተኛ ወይተርም ሊሆን ይችላል አላፊ አግዳሚው እዚህ ሰራተኛው በኔግሊጀንስ ምክንያት ዝም ብሎ አጣጥፎ ኪሱ ይከታል። ተሰጥቶታል ወይንም ቶር ሄደው ያለመወሰድ የራሳቸው እንትን አለ እና እኛ ማድረግ የምንችለው በዚህ ጥቆማ መሰረት ከዛሬ ጀምሮ ስትሪክትሊ ሰዎች ከስራ አስኪያጁ ጭምር መድበን ቁጥጥር እናደርጋለን። አንደኛ ሳኒቴሽን አለ፣ ይሄ አንቲባክቴሪያ የሆነ እንትን አለ። እጃቸውን በሳሙና ከታጠቡ በኋላ በሱ እጃቸውን ከአሻሽ በኋላ በኬሚካሉ ያለ ጓንት ሄደው ሰርብ ማድረግ ይችላሉ። ካዳ እኛ በምን እናውቃለን ነበር የእኔ ጥያቄ። እኛ እዚህ ያለ ነው እንግዶች በእውነት ያንን አንቲሴፕቲኩን ተቀብተው ይምጡ፣ ሳይቀቡ ይምጡ፣ እኛ ምናውቀው የለ። እኛ የምናየው ባዶ እጃቸውን ሳህን ሲያቀብሉን ነው የምንዘነግጠው። ይሄንን ስንጠይቃቸው ልጆቹ መንገር አለባቸው። ይሄንን ንገሯቸው፣ አስተምሯቸው ይህ በደንብ እጄን በዛ ምናምን ታጥቤ አንቲሴፕቲክም እጄን ወልውዬን የመጣሁትና እንዳይከብዶት ብሎ ለከስተምሮቹ መንገድ ለእንግዶቹ መንገድ ያስፈልጋል። የፊት ጭምብሉን ደግሞ በስነ ስርዓት ያ እንግዲህ የሰው ኃይል አንሷችሁ እንደሆነ አላውቅም። የሰው ኃይላችሁን ጨምሩ። ምክንያቱም አንድ ኩክ ወይ ሁለት ኩክ ብቻውን ሁለት መቶ ሰው ለምሳሌ ቢኖር እኔ ስንት እንዳለ እዚህ እንኳን አላውቅም። እንደ ምሳሌ ነው ያነሳሁት። ለሁለት መቶ ሰው ምሳ ለማድረስ በጣም ከባድ ነው። የሰው ኃይላችሁ ከፍ ስታደርጉ፣ ሌላው ትንፋሽ ያገኛል አየር ያገኛል፣ ሌላው ደግሞ ከእሳቱ ጋር ይጫወታል። እንዲህ እንዲያደርጉ ተባብለን በጣም በጨዋ ደንብ ተወያይተን ተስማምተን በዚህ ተለያይተናል። እነሱም ርማታቸውን ከዛሬ ጀምሮ ሱፐርቪዥን፣ ዋና ሱፐርቪዥን ነው አየህ እቃው ካለ መከታተልና ስራ ላይ ዋለ አልዋለ ብሎ መቆጣጠር መቻል ነው። ያ ነው የሚፈለገው ነገር፣ እና ያን እናደርጋለን ብለው ባለቤትዮ አረጋግጠውልኛል። ጥሩ ነገር ነው። ያው እንግዲህ ሊያጋጥሙ የሚችሉ ነገሮች አንተም እንደ አንድ አንጋፋ የስነ ጽሁፍ ሰው እና ኃላፊነት እንደሚሰማው ሰው መረጃውን መድረስ ለሚገባ ህብረተሰብ እንዲደርስ አድርገሃል እግረ መንገዱም ደግሞ ሌሎች እንዲማሩበትም የሚያደርግ ነገር ለነበረ መምጣትህንም ያወቅኩት እንግዲህ ያው በፌስቡክ ስለሆነ ነው። ዛሬ አንተን ማናገር ጥሩ ጥቅም ይኖረዋል ብዬ በማሰብ አሁን ይህንን እያደረግን ያለ ነው። ደራሲ ያበራ እግረ መንገዱን አሁን አንተ ወሸባ ውስጥ ነው ያለኸው እና ስንተኛ ቀን ነው ዛሬ አሁን ይህን ቃለ መጠይቅ እያደረግን ባለንበት ጊዜ? ሰኞ ነው የገባሁት። ዛሬ እሮብ ነው አይደል? ዛሬ ሐሙስ ነው። ሐሙስ ነው፣ አራተኛ ቀን ነው አይደል? በምን ሁኔታ ነው አሁን እያሳለፍክ ያለኸው? እንግዲህ ወሸባ የተለያዩ አይነት ስራዎች ይሰራሉ አሪፍ ጥያቄ ነች። እስኪ ሌሎችም አሁን በየቤታቸው ሆነው የሚሰሙ ምናልባትም አንዳንዶቹ ራሳቸውን ወሸባ ውስጥ ያስገቡም ሊኖሩ ይችላሉ። እና ምን ያደርጉ አንተስ ምን እያደረክን ነው ገርማን። አጋጣሚ ሆኖ ለእኔ አሁን ያለሁበት ሩም ክፍሉ ሰፊ ክፍል ነው። ጥሩ ክፍል ነው። አየር ያለው ነው። መስኮት አለው። የምስራቅ ፀሐይ ትገባለች ጠዋት እና ሙሉ ለሙሉ መስታወቱ ሲከፈት አየር ንጹህ አየር ይገባል እዚያ ውስጥ ቀኑ ሙሉ እንደ ልብ መንቀሳቀስ ትችላለህ። ጀስት ዩ ወክ ሀምሳ ሜትር የምትሆን ሀያ ሜትር የምትሆን ዝም ብለህ ስትመላለስበት አንድ ግማሽ ሰዓት ከሄድክበት ላበላህም ነው የምትሆነው እኮ የአካል እንቅስቃሴ። ለነገሩ እኔ የማደርገው ጠዋትን ተነሳው እኔ ጸሎቴን ጨርሼ ከዚህ እኔ ጋር ከተነጋገርኩ በኋላ ዮጋ ነው የምሰራው። ያ ልምድ ስላለኝ ዮጋ ለአንድ ሰዓት ያለሰራለሁ ከአርባ አምስት ደቂቃ እስከ አንድ ሰዓት ለፈጀ ጊዜ ዮጋ ይንሰራና እሱን ሲጨርስ ተጣጥቤ ለቁርስ ራሴን አዘጋጃለሁ። ቁርስ አምጡልኝ ይላለሁ። ቁርስ ይመጣል። እሱን ከበላው በኋላ የጠዋት ዜና ምን አለ ብዬ የቻልኩትን ያህል ሚዲያዎችን አዳረሳለሁ። ሁሉም እቀማም ስናሰማ ና ከዛ በኋላ የቀኑን አክቲቪቲን የራሴን ፕሮግራሞች ይጀምራለሁ። መጽሐፍ ማነብ ከሆነ መጽሐፍ አነባለሁ። የምጽፈው ነገር ካለኝ ጽሁፍ ላይ ገባለሁ። የማደምጠው ነገር ካለኝ ደግሞ እነዚሁ ሪከርድ ኖ ነው የተቀመጡትን አደምጣለሁ። ኤዲት የማደርገው ነገር ካለ ኤዲት አደርጋለሁ። ከዛ በመሀሉ እንግዲህ ያቺ ወቅ አስቀርም መንቀሳቀስ አለች። ወደ በረንዳም ብቅ ማለት ይቻላል። ሰዎች በሌሉበት ቦታ ረዥም በረንዳ አላቸው። እዚህ ጥሩ ነው ሆቴሉ። የውስጥ እዛ ፌስቡክ ላይ እንደጻፍኩት ሁሉ የውስጥ አደረጃጀቱ ቤቱ በጣም ደስ የሚል ነው። በጣም የኮምፎርተብል ነው እና አየር ላይ ወጥተህ ፍሬሽ ኤርን ታገኛለህ። በዚህ አይነት ቀኑ ይላል። ሁለተኛ እንዲህ እንዳንተ ያለ ወዳጆች ይደውላሉ፣ ደህንነቴን ይጠይቃሉ። ቤተሰብ ይደውላል፣ መልሳለሁ። እንደዚህ እያደረግን ነው ቀኑ የሚያልፈው። እኔ እንዴት ወሰድኩት መሰለ ይሄንን የወሸባ ቆይታ እንደ ጥሩ የእረፍት ጊዜ ማሳለፊያ ፕሮግራም ነው የወሰድኩት። ለህሊና የነገርኩት ያንን ነው ራስን በንጽህና ጠብቆ በፕሮግራም ይችን አስራ አራት ቀን እረፍት በቃ ያልተገኘ ረዥም ዘመን ጠፍቶ የነበረ የእፎይታ እረፍት አሁን ተገኝቶ እየተወሰደ እንዳለ አድርጌ ለህሊና ይለ ውስጥ የነገርኩት። ስለዚህ በኮንፋይንድ በመሆኔ እኔ ምንም ይሰማኝ ነገር የለም። ኮንፎርትብል ነኝ። በዚህ በጣም ና ስሜት ነው ያለኝ። ኦልሬዲ ኖርዌይም አንድ ወር ያህል እንደዛው ስላሳለፍን አዲስ ነገር አይደለም ለኔ ጊዜ በነገራችን ላይ ኖርዌይ አጠቃላይ ሁኔታዋ ምን ይመስላል እስከምትመጣ ድረስ በኮሮና? አዎ፣ ኖርዌይ ወደ አምስት ሺ አምስት መቶ አካባቢ ናቸው ጠቅላላውን ኢንፌክትድ ሆነው የነበሩት የሞት ቁጥር ወደ ሰማንያ ደርሶ ነበረ። እና አሁን ግን ምን ሆነ? ከአንድ ከአስራ አምስት ቀን ወዲህ እየወረደ መጣ እንትኑ ኢንፌክሽኑ የመሰራጨቱ ቫይረሱ የመሰራጨቱ እንትን እየወረደ እየቀነሰ አዳዲስ የተጠቁ ሰዎች ቁጥር እየመነመነ መጣ። ምንም ባዶ የሆነ በየቀኑ የሚውልበት እየተለመደ ነው አሁን ያለው እና የጤና ጥበቃ ሚኒስትሩ ኦፊሻሊ መግለጫ ሰጥተዋል እዛ። የኮሮና ቫይረስን በኖርዌይ ምድር ላይ ተቆጣጥረነዋል የሚል የምስራች መግለጫ ለሕዝብ አቅርበዋል። በዛ መሰረት ሰውም ትንሽ ፈካ ፈካ ብሎ አሁን መዋል ህጻናት ሁሉ ተዘግቶ ነበረ። አንደኛ ደረጃ ተዘግተው ነበረ። እነሱን ሁሉ ወደ መክፈት አዝማሚያ ሄደው ስከሰኞ ጀምሮ ከፍተዋል እና ሱቆችም ተዘግተው የነበሩ አንዳንዶች እየተከፈቱ እንትን እየመጡ ናቸው። ሬስቶራንቶችም እንዲሁ እየተከፈቱ ይሄዳሉ የሚል ግምት አለኝ። እንግዲህ ኮሮና ላይ ትኩረት አድርገን ስለሆነ እየተነጋገርን ነው እንጂ አንተ ጋራ ብዙ ቆይታ ማድረግ እና ብዙ ነገሮች ማውራት የሚቻል አንጋፋ ሰው በመሆንህ እንዲው ሳልጠይቅ ማለፍ የለብኝ። ሁለት ነገሮች አሉ። አንደኛው ዓለም በዚህ ቫይረስ እየተረበሸ እየታመሰ ነው ያለው እና እንደ አንድ የስነ ጽሁፍ ሰው ይሄንን እንዴት ነው የምትረዳው? እንዴት ነው የምታየው? በጣም ይገርም ነው። ይሄ ወረርሽኝ ምንም ነገር በዚህ ምድር ላይ ተፈጥረን ከተዘራ ነው፣ የሰው ዘርም ሆነ እንስሳት ወይም እጽዋቶች አቅም በላይ የሆነ ሌላ ኃይል እንዳለ እንድናምን የሚያደርግ ሁኔታ ነው የተፈጠረው። እንፎክራለን ኮሎኔል መንግስቱ ኃይለማርያም፣ ትዝ ይለኛል አንድ ኃይለኛ መፈክር ነበረቻቸው። እኔ ጋዜጠኛ ወኝ ማስታወቂያ ሚኒስቴር በምሰራበት ዘመን ተፈጥሮን በቁጥጥራችን ስር እናደርጋለን ብለው በጣም አጥብቀው ደጋግሞ እንትን የሚሏታለች፣ ፖዘቲቭ ነው። በእንትን አኳያ ሞቲቬሽን ለመስጠት ሰውን ቆፍር፣ ፍለጥ፣ ገንባ ለማለት ጥሩ እንትባባል ነው። ነገር ግን አንዳንድ ጊዜ ደግሞ ተፈጥሮ የምታመጣውን አይነት ውርጅብኝ እንደዚህ አይነቱን ነገር ለመቆጣጠር የሰው ልጅ ምንም ይህንን አቅም እንደሌለው ትቢያዎች እንደሆነ ነው። ልካችን አቅማችንን ያወቅ ነው እውነቱ ለመናገር በቃ ልካችንን፣ በልካችን በቃ አንተ እኮ ከዚህ በላይ እኮ ምንም አይደለህም ብሎ የሆነ ኃይል አንሆንም ኃይል ያልታወቀ ኃይል እየነገረን ያለው ያ እግዜር ሊሆን ይችላል። በእግዜር ለምናምነው ሰዎች ለማምኑ ደግሞ የሆነ ተፈጥሮ በራሷ ላይ በሌሎች ላይ ቁጥጥር የማድረግ ሌላ ተጽዕኖ ኃይል እንዳላት የተረጋገጠበት አጋጣሚ ነው የተፈጠረው እና አጀብ ነው የሚያሰኘው፣ በጣም ጉድ ነው የሚያሰኘው። እንግዲህ ምድ ቴክኖሎጂ መጥቀው የሄዱት እነ አሜሪካ እነ እንግሊዝ፣ አሁን እንግሊዝ ከስምንት መቶ ሰው በላይ ነው በየቀኑ የሚያልቀው የሚቀበረው የሚሞተው። እንግሊዝን እንደምትከታተል ከዚህ ከስፔን ያላነሰ ሁኔታ እየተፈጠረ ያለው እውነት ነው። የማይደፈሩ አገሮች እየተደፈሩ ወይ ቻለ ሞዴት እየሄደች ነው፣ እየሰናጠች ነው። እያን እየተገረምን እየተደመምን አለን እላለሁ፣ ወንድሜ ደመቀ። በነገራችን ላይ አድማጮቻችን፣ ደራሲ አበራ አለማ እጅግ አንጋፋ ደራሲ ከምንላቸው የስነ ጽሑፍ ባለሙያዎቻችን አንዱ ነው። በጋዜጠኝነት ዘርፉም አንጋፋ የምንለው ነው። ኩል ወይስ ጥላሼት፣ እና አውጫጭኝ፣ የግጥም መድብል ሽበት፣ የግጥም መድብል ህይወትና ሞት፣ ሞገደኛው ነውጤ፣ አባደፋር፣ በተለይ በተለይ ደግሞ ብዙዎቻችን የተማርንባቸውና የምናውቀው የማለዳ ስንቅ ያጫጭር ልቦለዶችን የግጥም መድብል እነመቆያ፣ እነዚህን የመሳሰሉ ትልልቅ ሙዳዬ ቃላትን ጨምሮ ያዘጋጀ አንጋፋ ደራሲ ነው። ስለ ስራዎቹ አደለም ዛሬ እያወራን ያለ ነው። ከኖርዌይ ከሚኖሩበት ኖርዌይ ወደ ኢትዮጵያ በመምጣቱ ወሸባ ገብቷል፣ አስራ አራት ቀን። በዚህ የወሸባ ቆይታ ውስጥ ያለውን ልምድ እንዲያካፍልንና በቅርቡ ደግሞ በሶሻል ሚዲያ ማለትም በፌስቡክ ከጥንቃቄ ጋር በተያዘ ያረፈበት የወሸባ ሆቴል ጋር ያስተዋላቸውን ስህተቶች ሌሎች እንዲማሩበት በሶሻል ሚዲያ ጋርቶን ስለነበረ እነዛ መነሻ አድርገን ነው እያወራን ያለ ነው እና እንደ ማጠቃለያ፣ ደራሲ ያበራ መቼ ይሄ ነገር በቁጥጥር ስር ሆኖ ዓለም ወደ ሰላም የምትመለስ ይመስልሃል? ህብረተሰቡ ውስጥ የሚረጋጋ ይመስልሃል? እንዲው ያው እንደ አንድ የስነ ጽሁፍ ሰው ምኞት የሚኖርሃል፣ ያነበብካቸው ነገሮች ላይ ተነስተህም ግምቶች ይኖርሃል እና ዓለምስ ከዚያ በኋላ ምን የምትሆን ይመስልሃል? ከኮሮና በፊት፣ በኮሮና ጊዜና ከኮሮና በኋላ እንደዚህ ውስጥ ደግሞ መቼ ይሄ ነገር አልፎ የምናየው ይመስልሃል? በዚህን እናጠቃል። ይሄ ጥሩ መደምደሚያ ነው። አለም በእውነት ትንሽ የሰው ልጅ በትክክል ሰው በሰውነቱ ብጤውን የሰው ልጅ በኩል አይን በኩል መስመር ላይ የሚያይበት አጋጣሚም የተፈጠረ ይመስለኛል በአሁኑ ሰዓት እና ይሄ አንድ ትምህርት ሰጥቶን የሚያልፍ ወረርሽኝ እንዲሆን ነው የምጸልየው መመኘው ምክንያቱም እዚህ የኋላ ቀር የሆነ ሕብረተሰብ ውስጥ እዚህ እኛ ሀገር ሁሉ ተፈጥሮ የነበረውን ስናይ በየመንደር ልጅነት በጎሳ በኋላ ቅር በሆነ ዛሬ እነ አውሮፓ እነ ኤሽያ እነ ላቲን አሜሪካ ረሰውታል። ይሄንን በጎሳ እና በጎጥ መቧቀስ ምንስ ይሄ ነገር እሱን ሁሉ ከእጃችን ከውስጣችን ከሊናችን ያረገፈ ነው ይሄ ቫይረስ እንዳጋጣሚ ከውስጣችን አውጥቶታል። አሁን አሁን እኖራለሁ አልኖርም እያለ ነው ሰው እያሰበ ያለው እንጂ ስለ ጎሰ አይደለም እያሰበ ያለው። ይሄ ትልቅ ትምህርት ሰጥቶ እያልፋልላለሁ ለመተንበይ እጅግ በጣም አስቸጋሪ ነገር ነው። ነገር ግን እኔ ይሄ ባህል መድኃኒት አዋቂዎቻችን እየሞከሩ ያሉትን ጥረታቸውን በጣም የሚገፉበት ነው የምፈልገው። በየዓለሙ ዙሪያ ያሉትን ሀርባሊስቶች ኤሽያ ውስጥ በተለይ በብዛት አሉ እኔ ከህርባል እንትን ጋር በጣም እንትን አለኝ ፍቅር አለኝ። እና የራሴን ኤክስፔሪየንሶች አሉኝ። እና እዚህም ሀገር ውስጥ ሐኪም አበበች አይነቶች እየሞከሩ ያሉት አቶ አለሙ መኮንን የሚባለው እየሞከሩ ያሉት በጣም ጥሩ ነው። እሱ ላይ በጣም በጣም በጣም ግፊትና ዝጋፍ ማድረግ ያስፈልጋል። በሱ አይነት ነገሮች መቆጣጠር ይቻል ይሆናል። ሐኪሞቹም ሳይንቲስቶቹም እንግዲህ የተመራመሩ ናቸው። ምናልባት አንዳቸው ሰብረው ወይም ሁለቶቹ ሰብረው ወጥተው ጥሩ ቫክሲን ይሰሩ ይሆናል በዛም መድኃኒት ያመርቱ ይሆናል። እሱ ከሆነ በእውነቱ ሁለት አመት ውስጥ ነገሩ ጸጥታ የሚያገኝ ይመስለኛል። ይሄ ግን አሁን በጅምላ እያለቀ ያለውን የሰው ልጅ እንዴት አድርጎ ማቆም ይቻላል? መቼ ይቆማል የሚለው ለመተንበይ በጣም አስቸጋሪ እየሆነ ነው። በተለይ አሜሪካኑ እየፈጠነ ነው ያለው፣ የእንግሊዝ እየፈጠነ ነው ያለው ስፔንም እንደዚሁ ነው። የጣሊያን አሁን ትንሽ እንግዲህ በራቸውን የዘጋጉ ይመስላሉ፣ ግን ያለቀው እያለቀ ነው። ፈረንሳይም ያው ነው። ሁሉ ሙከራዎች የተወሰኑ ውጡ አሸናፊ ሆኖ ይወጡ ይሆናል። እሱ ላይ ተበረታነና ውጤት ከተገኘ ከሁለት ዓመት በላይ ሰፈር አናደርግም ይሆናል አንሸማቀቅም ይሆናል ብዬ አስባለሁ። አንጋፋው ደራሲና ጋዜጠኛ አበራ ለማ፣ በአዲስ አበባ የወሸባ ቆይታ እጅግ አዝናኝ እንዲሆንልህ እመኛለሁ። መልካም ነገሮች ሁሉ ከአንተ ጋር ሆነው መጣህበት ጉዳይ ተሳክቶ ወደ ቤተሰብ እንድትቀላቀል እመኝልሃለሁ። መልካም ጊዜ። አመሰግናለሁ። ወንድ ደመቀ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.